የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም፣ እንዴት አምሽታችኋል? የእሁድ ምሽት የጋቢና ቪኦኤ የንቃት መሰናዶው ከዋሽንግተን ዲሲ ጀመረ። ለዛሬ ያነቃቃሉ ብለን ያሰብናቸውን መርሃ ግብሮች በድጋሚ ተሰሟቸው ዘንድ መርጠን ይዘንላቸዋል። የምሽቱ አስተናጋጃችሁ ኤደን ገረመኔ፣ አቀናባሪያችን ደግሞ ኤልያስ አስማር። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ምሽቱ የያዝንላችሁን ዘገባ እናስታወቃችሁ። በርካታ ኢትዮጵያውያን ወደ አሜሪካ ሲመጡ ትምህርት የመማር የማደግና ትልቅ ቦታ የመድረስ ህልም ሰንቀው ነው። ነገር ግን ብዙዎቹ መረጃ ባለማግኘት ወይም ኑሮን ለማሸነፍ በሚደረግ ሩጫ ተጠምደው ያሰቡትን አይነት ትምህርት ሳያገኙና ኑሯቸውን ሳያሻሽሉ ይቀራሉ። ሀምራዊ ተስፋ በአሜሪካ ሀገር ትምህርት ማግኘት ባለመቻላቸው ተስፋ የቆረጡ በርካታ ኢትዮጵያውያን ትምህርት ማግኘት የሚችሉበትን መንገድ በማመቻቸት ለአመታት ስታግዝ ቆይታለች። ሰዎች ኢትዮ የቤተሰብ አገልግሎት የተሰኘ ኢትዮጵያዊ ቤተሰቦችን በተለይ በኮቪድ-19 ወቅት እርስ በርስ የማገናኘትና የመረጃ ልውውጥ አገልግሎት የሚሰጥ ተቋምም አጋር መስራች ሆና ታገለግላለች። ሀምራዊት በዚህ በአሜሪካ በኢትዮጵያ ማህበረሰብ ውስጥ ስለምትሰራቸው ስራዎች ከስመኝሽ የቆየ ጋር ቆይታ አድርጋ ነበረ። ቀጥሎ ይሰማል። ሀምራዊት አሰፋ በሜሪላንድ ክፍለ ግዛት ውስጥ በሚገኘው የሞንቶጎምሪ ኮሌጅ የማህበረሰብ ትስስር አገልግሎት ባለሙያ ሆና ለበርካታ ዓመታት አገልግላለች። ስራዋም በአሜሪካን አገር ከሚኖሩ በርካታ ኢትዮጵያውያን ጋር እንደሚያገናኛት ትናገራለች። ታዲያ ሀምራዊት የመጀመሪያና ሁለተኛ ዲግሪዋን በማህበረሰብ አገልግሎት ተመርቃ ወደ ስራ አለም ከተቀላቀለችበት ጊዜ አንስቶ ያስተዋለችው በርካታ ኢትዮጵያውያን ወደ አሜሪካ ከመጡ በኋላ በትምህርት ራሳቸውን አሳድገው የመስራት ኃይልና አቅም እያላቸው በመረጃ ማጣት ችሎታቸው ተገድቦ ከባድ የኑሮ ውጣ ውረድ እንደሚያሳልፉ ነው። መጀመሪያ ሲመጣ ያው ብዙ ጊዜ ሰው ሁሉ ነገር በአንድ ላይ ይደራረብበትና እና ከሀገር ቤት ጠብቆት የመጣውና እዚህ የሚያጋጥመው በጣም ብዙ ሰው ይለያይበታል። ከዛ ምናልባት ሲመጣ ደግሞ የሚቀበሉን ሰዎች እነሱ ራሳቸው በራሳቸው በጣም በህይወት የተጠመዱ ይሆኑና እንደምንፈልገው የምንፈልገውን ኢንፎርሜሽን ላያውቁትም ላይሰጡንም ይችላሉ። ከዛ የቀን የቀን ኑሮውን ሲል ያንን አስቦት ይዞት የመጣውን ትልቁን ህልም ሳያውቀው እየጣለ ይመጣል እና አይ አልችልም ማለት ነው ዝም ብዬ ነው ይህን ነገር ይዤ የመጣሁት ወደሚለው ወደ ተስፋ መቁረጥ ብዙ ሰዎች፣ ትላልቅ ፖቴንሻል ያላቸው ሰዎች ይመጣሉ። ነገር ግን ብዙዎች እንደቀላል የማያዩት የአሜሪካን ኑሮ ከባድ የመምሰሉን ያክል በርካታ እድሎች ያሉበት ሀገር መሆኑን ሀምራዊት አገልግሎት ለምትሰጣቸው ኢትዮጵያውያን ዘወትር የምታስረዳው ነው። በጣም በጣም በጣም ሰዎች ህይወታቸው ሊለወጥበት የሚችል ብዙ ኦፖርቹኒቲ አለ። ካሰቡት በላይ ሊሄዱበት ያቀዱበት ቦታ ሊደርሱበት፣ ኢቨን ኢትዮጵያ ከነበራቸው በላይም እራሱ ሊደርሱበት የሚችል ብዙ ኦፖርቹኒቲ አለ። ግን ዋናው ነገር ምንድን ነው? ያንን ሪሶርስ እና ኦፖርቹኒቲ ማገናኘት መቻል ያ ነው። በጣም ኢምፖርታንት ለምሳሌ ሀምራዊት በምትሰራበት የሞንቶጎምሪ ኮሌጅ በተለይ በኮሮና ወረርሽኝ ምክንያት ሰዎች ከየቤታቸው ሆነው ሊማሯቸው የሚችሏቸው ነጻ ትምህርቶችና በርካታ ሙያዎችን መሰልጠን የሚችሉባቸው ነጻ የትምህርት እድሎች እንዳሉ ሀምራዊት ትገልጻለች። የነጻ የኮምፒውተር ክላስ እንሰጣለን ኮምፒውተር መማር ለሚፈልጉ ከዛ ደግሞ ኮምፒውተር ፎር ደ ወርክ ፕሌስ የሚባል ኤክሴል፣ ፓወር ፖይንት እንደዛ ለመማር ለሚፈልጉ ስኮላርሽፖች በተለያየ ጊዜ የሚወጡ ብዙ አሉ። በጤና ዙሪያ መማር ለሚፈልጉ ይ አፓርትመንት ሜንቴነንስ ምናምን የሚባሉ አጫጭር ኮርሶች አሉ። በዛ ዙሪያ መማር ለሚፈልጉ እንደዚህ በየተለያየ ጊዜ የሚወጡ ስኮላርሽፖች አሉ። ከእዛ ከትምህርት ቤትም ውጭ አሉ። የተለያዩ ሪሶርሶችንም እንደዚሁ ለማቅረብ እየሞከርን ነው። እንግዲህ አንድ ወጣት ወደ አሜሪካን ሀገር ሲመጣ ወይም ደግሞ እዚህም ያለ ሰው ሊሆን ይችላል ትምህርት መማር እፈልጋለሁ ብሎ ሲያስብ በምን መልኩ ነው እነዚህን መረጃዎቹ ማግኘት የሚችለው? ምን ማድረግ አለበት? አንድ ሰው የራሱ ጥረት እስከምን ድረስ መሆን አለበት? እኛ ነገር መጠየቅ በጣም ኢምፖርታንት ነው። ምክንያቱም የሚጠይቅ ሰው ነው እንትን የሚያደርገው። ከዛ ሌላ የምመክረው ምንድን ነው፣ ወጣቶችን በተቻለ መጠን ስራቸው ከውጭ ሀገር ሰው ጋር የሚያገናኛቸው ስራ መያዝ በጣም ኢምፖርታንት ነው። ምክንያቱም ሪሶርሱ እኛ ኮሚኒቲ ላይ ብቻ ሳይሆን ውጭ ነው ያለው እና የሚያገናኛቸው ስራ መስራት በጣም ኢምፖርታንት ነው። ቋንቋ ላይ መስራት በጣም ኢምፖርታንት ነው። በማውራት ነው ቋንቋ የሚለመደው እና እዚህ ሀገር ደግሞ በጣም ብዙ ነገር በቋንቋ ከዛ ሶፍት ስኪል በሚሉት ኢንተርቪው ላይ ሲሄድ ስራውን አሳምሮ ማቅረብ ቮለንቲር በጣም በጣም ኢምፖርታንት ነው። ምክንያቱም እኔ በጣም ብዙ ሰዎች ያውቃለሁ፣ በቮለንቲር ጀምረው ስራ ያገኙ በጣም ብዙ ሰዎች ያውቃለሁ። ከዛ መጨረሻ ላይ ደግሞ አብረናቸው ጊዜ የምናሳልፋቸው ሰዎች ማተር ያደርጋሉ በተቻለ መጠን ለመለወጥ የሚፈልጉ ወይ ደግሞ እኛን የሚያበረታቱን ሰዎች እራሳችንን ብንሰራውን ብናደርግ ጥሩ ነው እላለሁ። ሀምራዊ ትምህርታቸውን መቀጠል ለሚፈልጉ ኢትዮጵያውያን መንገዱን ከማመቻቸት በተጨማሪ ካለፈው አመት ጀምሮ በርካታ ኢትዮጵያውያን በሚገኙበት በዲሲ ሜሪላንድ፣ እና ቨርጂኒያ ለሚኖሩ የሚያገለግል ኢትዮ የቤተሰብ አገልግሎት የተሰኘ መንግስታዊ ያልሆነ ተቋም ውስጥም እያገለገለች ትገኛለች። ተቋሙ በዋናነት የተቋቋመው ማህበረሰቡ እርስ በርሱ እየተገናኘ እንዲረዳዳ ለማገዝ ሲሆን በተለይ ሴቶች በየሁለት ሳምንቱ እየተገናኙ በተለያዩ ጉዳዮች ላይ የሚወያዩበት ልዩ ፕሮግራሞችንም ያዘጋጃሉ። በተለይ በኮሮና ምክንያት እቤት ከመዋል ጋር በተያያዘ ብዙ ኢትዮጵያውያን በትዳራቸው በልጆቻቸው እንዲሁም ከራሳቸው ጋር የተያያዙ ችግሮች ይገጥሟቸዋል። ሀምራዊትም እንዳስተዋለችው የተለመደው ማህበራዊ ትስስር በመላላቱ በርካቶች ለአእምሮ ጭንቀት ይዳረጋሉ። እቤት መውጣት ስለማይችሉ ባለው ጭንቀት ከኮሮና ጋር በተያያዘ የአእምሮ ጭንቀት ውስጥ የገቡ እናቶች አጋጥመውኛል። ኮሚኒኬሽን የባልና ሚስት ችግር በዚህ ባለው ነገር ምክንያት የበለጠ ውጥረት በትዳራቸው ላይ ያጋጠማቸው ሰዎች አጋጥመውኛል። በልጆቻቸው ቤት በመዋል ከሰው በመለየት አሁን አንዲት እናት እየነገረች ነበር እና ድሮ መውጣት የሚወድ መጫወት የሚወድ ልጅ ነበረ። ቤት እንደቻው መሆን ለምዶ፣ በቃ አሁን ውጭ መውጣት አይፈልግም። እና እንደዚህ አይነት ነገር ትሰሚያለሽ። ምክንያቱም የእኛ ኮሚኒቲ በጣም ሶሻል የሆነ ኮሚኒቲ ስለሆነ እሱ ሲያጡ ወላጆችም ልጆችም በተለያየ መንገድ ሲጎዱ ታያለሽ በኢትዮ የቤተሰብ አገልግሎት ምክንያት በአሜሪካ የሚኖሩ ኢትዮጵያውያን በጤና በስደተኛ አገልግሎት ልጅ አስተዳደግ ና የመሳሰሉ ጉዳዮች ችግራቸውን መጋራት ሀሳብ መለዋወጥ ብሎም የባለሙያ ምክር ማግኘት ችለዋል ሀምራዊትም ተቋሙ ወደፊት ይበልጥ በጎ ፈቃደኞችን በማሳተፍ የማህበረሰቡን ችግር የመቅረፍ ስራዎችን እንደሚቀጥል ነግራናለች ለአሜሪካ ድምጽ ዘገባ ስመኝሽ የቆየ kafir Fax, virginia ወደ ኢትዮጵያ መለስ ስንበል ከተመሰረተ አስራስድስት ዓመታትን ያስቆጠረው ፍካት ሰርከስ በአፍሪካ የመጀመሪያው የሰርከስ ፌስቲቫል አዘጋጅ ነው። በተጨማሪም ቡድኑ የፈገግታ መድኃኒት የሚል መርሃ ግብር ቀርጾ በአዲስ አበባ ጥቁር አንበሳ ሆስፒታል የህፃናት ልዩ ክፍል ውስጥ በሳምንት ስለ ስድስት ቀናት ህፃናቱን በማዝናናት ያስተምራል። ከቡድኑ መስራቾች አንዱ የሆነውና የቡድኑ የፈጠራ ዳይሬክተር ደረጀ ዳኝ እንደሚከተለው ይቀርብላችኋል። መጀመሪያ ያው ስንጀምር የማህበረሰብ ስልጠና ላይ ነበረ የምንሰራው፣ ከያስ አካባቢ ነው የምንገኘው። ከዛ በኋላ አሁን አድገው ልጆቹ ፕሮፌሽናል አርቲስቶች ሆነው አሉ። እነዛ ፕሮፌሽናል አርቲስት የሆኑት ደግሞ ያው የተለያየ ዓለም ላይ ኢትዮጵያ ውስጥም አፍሪካ ውስጥ ዓለም ላይ አውሮፕ እየተዘዋወሩ የራሳቸውንም ልምድ አካፍለዋሉ። ከሌሎችም አርቲስቶች ደግሞ ልምድ እየወሰዱ መጥተዋሉ። በዛ መሰረት ደግሞ እነዚህ ሰለጠኑ የነበሩት ወጣቶች ለሚቀጥለው ከስር ለሚመጡ ህጻናት ደግሞ ስልጠና መስጠት ነበር የተጀመረ። ስለዚህ ስንጀምር ከማህበረሰብ ነበር የጀመርነው እኛ ለማህበረሰቡ ለውጥ ለማምጣት በዛ አካባቢ ላይ ስለሆነ በክፍያም አልነበረም የምናሰራው። አሁንም በክፍያ አይደለም የምናሰራው። የተለያዩ ፕሮግራሞች አሉን። በአሁን ሰዓት ትምህርት አለን። እንደ ትምህርት የምንሰጠው ክፍለ ጊዜ አለ። ከዛ በተጨማሪ ደግሞ በነፃ ደግሞ ከሰኞ እስከ አርብ ከትምህርት በኋላ ማህበረሰቡ ልጆች ደግሞ መጠው የሚሰለጥንበት ሁኔታ አለ። ዋናው ነገር ግን ያው እኛ ሁሉም የሰርከስ አርቲስት ይሆናሉ ብለን አንጠብቅም። ግን እዚህ ጋር ጓደኛ የሚያፈሩበት ቦታ ወይም ሄጃ ተውኳን ሰዎች ሰርከስ ሰሩ ለማየት ከፈለጉ መጠው ቁጭ ብለው ማየት የሚችሉበት አጋጣሚ አለ። አርቲስት መሆን የሚፈልጉ ልጆች ደግሞ ሲመጡ ወደሚቀጥለው ክላስ ይገባሉ ማለት ነው። ፍካት ሰርከስ ባለፉት አስራ ስድስት አመታት እጅግ እየዳበረ ሄዶ የራሱ የስልጠና ማዕከል እንዲሁም ከሀምሳ በላይ የሰርከስ አርቲስቶችና ቤተሰቦችን አቅፎ የያዘ ሲሆን ተጨማሪ መርሃ ግብሮችንም እንዳካተተ ደረጀ ይገልጻል ከነዚህ መርሃ ግብሮች መካከል በዋናነት በሳምንት ለስድስት ቀናት በቀን ለሁለት ሰዓት ያህል በጥቁር አንበሳ ሆስፒታል የህጻናት ክፍል ውስጥ በመገኘት በስዕል በፐፔትሪት እንዲሁም ዶክተር ክላውን ሲሉ በሰየሙት የሰርከስ ገጸ ባህሪ በኩል ህጻናቱንና ወላጆቻቸውን ለማዝናናት ያለመ መርሃ ግብር ነው የእኛ በጣም ደስ የሚለና ምን ከወራበት ፕሮጀክታችን ደግሞ ላለፉት አስራ ሁለት አመታት በጥቁር አንበሳ ሆስፒታል የፈገግታ ህክምና የሚባል ፕሮግራም አለን። እዛ ላይ በሳምንት ስድስት ቀን ነው የምንሄደው ከሰኞ እስከ ቅዳሜ። የተለያየ ፕሮግራም ነው ያለው። አኒሜሽን አለ፣ ትምህርት አለ። ደግሞ ልጆቹ ያው በአንዳንድ ህጻናቶች አሉ፣ እዛ ረጅም ጊዜ ይቆያሉ። አመት ሁለት አመት የሚቆዩበት ሁኔታ አለ እና በዛ ሁኔታ ከትምህርት የራቁ እንዳይመስላቸው እየተዝናኑ እንዲማሩት ትምህርትም አለ። በእኛ በኩል ያው የሚሰጥ የስዕል አለ ከዛ ደግሞ የዶክተር ክላውን ይባላል የፈገግታ ህክምና፣ በየልክ እንደ ዶክተሮች በየክላሱ እየገቡ ትሪት የሚያደርጉ ዶክተሮች ደግሞ አሉን ማለት ነው። የራሳችን የፍካት ሰርከስ አርቲስቶች ናቸው እዛ የሚሄዱት ዶክተሮች። የታመመ ፓርት ያክማሉ። እኛ ደግሞ ያልታመመ አካል አላቸው ብለን እናምናለን። እዛ ላይ ነው የምንሰራው በጣም ከለር አለው ልብሳችን የተለያየ ቀለም ስለሆነ ይስባቸዋል እያጫወትን ምናምን ነው እንትን የምንለው ስለዚህ አንዳንድ እንኳን ዶክተሮች መርፌ መውጋት ሲፈልጉ እኛን ይጠሩናል ትሪት እያደረግናቸው ናቸው እኛ ኢንተርቴን እያደረግናቸው ትሪትመንቱን ይወስዳሉ መጀመሪያ ሀሳባችን የነበረው ህጻናቶቹ ላይ ነበረ ለመስራት ያሰብነው ይህንን ስራ ስነልቦናቸው ላይ ከዛ ግን ውስጥ ከገባን በኋላ እንደውም ከልጆቹ በላይ ቤተሰብ ነው በጣም የሚጨነቅ። ረጅም ሰዓት ቁጭ ብለው ነው የሚያሳልፉት እዛ ያው የልጆቻቸውን ህመሚያ ያሉ። ስለዚህ አእምሯቸውም ትንሽ እንትን አይልም። እዛ ጋር በምንሰራበት ሁኔታ የቤተሰቦቹን ሁኔታ ስላየን አንዳንዴ ምን ይሆናል መሰለሽ፣ ልጆቹ እኛ ስንመጣ ሁሉም ደስ ብሏቸው ነው የሚቀበሉ። ስለዚህ ቤተሰቦችም ረፍት የሚያገኙበት ሰዓት ይሆናል። የዛን ሰዓት ፍካት የሰርከስ ቡድን የተለያዩ ዓለም አቀፍ ውድድሮችንና ትርዒቶችን ትርኢቶችን የሚታደም ሲሆን አፍሪካ ላይ የሰርከስ ፌስቲቫሎችና ትዕይንቶች አለመኖራቸውን በመገንዘብ በአውሮፓውያኑ ሁለት ሺ አስራ አምስትና እንዲሁም ሁለት ሺ አስራ ስምንት ዓመተ ምህረት የመጀመሪያውና ሁለተኛውን የአፍሪካ የሰርከስ ፌስቲቫል ማዘጋጀታቸውንም ደረጃ ይገልጻል። ከዚህ በተጨማሪ ያው ፍካት ሰርከስ እኛ የአፍሪካን ሰርከስ አርት ፌስቲቫል የመጀመሪያው እና የሁለተኛው በአፍሪካ ውስጥ የሰርከስ ፌስቲቫል አዘጋጆች ነን። ምክንያቱም ያው እኔም በራሴ ብዙ ሀገር ይሄድ ነበረ አውሮፓም የተለያዩ ሀገሮች ሲሄድ አፍሪካን አርቲስቶችን አገኛቸው ነበር። እና ከአውሮፓም ሌላም ሌላም ብዙ ሀገሮች ያሉ ፌስቲቫሎች አሉ፣ ሰርከስ ፌስቲቫል እና ከዛ በመነሳት አፍሪካ ላይ ስንመጣ ምንም ፌስቲቫል አልነበር። ከዛ ለምን ይሄን ፌስቲቫል አናዘጋጅም በሚል ተነስተን ሁለት ሺህ አስራ አምስት በዩኔስኮ በኩል አንድ ፕሮጀክት ጽፈን ነበረና እሱ አሸናፊ የሆኖ የመጀመሪያውን የአፍሪካን ሰርከስ ፌስቲቫል አዘጋጀ ሁለት ሺህ አስራ አምስት ላይ እና ያው አፍሪካን ሰርከስ ፌስቲቫል ሲባል ያው ሁሉንም ከአፍሪካ በአራቱም አቅጣጫ እና ሴንትራል አፍሪካንም አካቶ አርቲስቶች ተጋብዘው ወደዚህ ወደ ኢትዮጵያ፣ ኢትዮጵያም ከአራቱም አቅጣጫ ሰርከስ ቡድኖች ተጋብዘው ተካሂዶ ነበረ። ሁለተኛውም በሁለት ሺህ አስራ ስምንት ነበረ የተካሄደው እሱም ከአውሮፓ ህብረት በመተባበር ነው ያደረግነው። እኛ ከጠበቅነው በላይ ነበረ ያ ዝግጅት፣ ምክንያቱም ፌስቲቫሉ ጊዜ እንኳን የተገኘው ሰው ወደ አስራ ሁለት ሺህ ሰው አካባቢ ነው እና ሰርከስ ከዛ በኋላ እድገት ማሳየት ጀመረ። አፍሪካ ውስጥ መነቃቃት ተጀመረ። ስለዚህ አሁን የተለያዩ ቦታዎች ራሱ በዚህ በአፍሪካን ሰርከስ ፌስቲቫል የተነሳ አሁን ኮትዲቫር ፌስቲቫል አለ ሞሮኮ ፌስቲቫል አለ። ከዛ በኋላ ነው ሰርከስ ፌስቲቫሎች ቡርኪና ፋሶ እየተጀመሩ ያሉ ፌስቲቫሎች አሉ። ኮቪድ አስራ ዘጠኝ በሰርከስ ስራ ላይ እጅግ ትልቅ ተጽዕኖ ማሳደሩን የሚናገረው ደረጀ፣ ነገር ግን ቡድኑ ተገቢውን ጥንቃቄ በማሟላት ስራ መጀመሩንም ነው ያስታወቀው። በተጨማሪም ሰርከስ ፕላኔቷን ያድናል በሚል መሪ ቃል ወጣቶችን በማነቃቃት ጉዟቸውን እንደሚቀጥሉ ገልጿል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ Tchau. she feels so damn ጋቢና ቬጋ በመሆናችሁ እናመሰግናለን። የእሁድ ምሽት የንቃት መሰናዷችን ነው እያዳመጣችሁ ያላችሁት። ከአስር አመታት በፊት ወደ ዩናይትድ ስቴትስ የመጣው ሰይፉ ሀይሌ ቶለሳ ከእነዚህ አመታት አብዛኛውን ያሳልፈው በትምህርት ነው። ሁለተኛ ዲግሪውን ከጨረሰ በኋላ በሀገሪቱ ውስጥ ስራ ለማግኘት ደፋ ቀና በሚልበት ሰዓት ራሱ የሚያስተዳድረው ኩባንያ የሚመስረት ሀሳብ ያሸነፈው ሀሳብ ባይሴን ወለደ ባይሴ ማለት ከመጀመሪያ ደረጃ ተማሪዎች እስከ ከፍተኛ ትምህርት ተከታዮች ድረስ የሚገኙ እውቀት ፈላጊዎችና አስጠኚዎችን ለማገናኘት ያለመ የበይነ መረብ ላይ አውታር ነው። አውታሩ ከዚህ በተጨማሪም የጽህፈት አገልግሎት ፈላጊዎችና ባለሙያዎች የሚገናኙበት መላ ፈጥሯል። ሀብታሙ ስዩም ተከታዩን ዘገባ አጠናቅሯል። ከሰሞኑ ተማሪዎችና አስጠኞችን የጽህፈት አገልግሎት ፈላጊዎችና ሰጪዎችን የሚያገናኝ ባይሴ የተባለ አውታር ይፋ አድርጓል። ይህ አውታር በተለያዩ መስኮች እውቀት ያላቸው ሰዎች በቪዲዮ የሚያዘጋጇቸው ትምህርቶች የሚሸጡበትም እንደሆነ ሰምተናል። ትናንት አመሻሹን በስልክ ያገኘነው ሰይፉ ከ175 ሀገራት በላይ አገልግሎት ይሰጥ ዘንድ የታለመው ባይሴን ይዘት አስቀድሞ አስረድቶናል። ይሄ መተግበሪያ የተቋቋመው ሶስት ትላልቅ ሴክሽኖች አሉት። አንዱ ሴክሽን ቱቶሪያል ሰርቪስ ይባላል። ይሄ ማለት ትምህርት አስቀኝ የሚያስጠናበትና ተማሪ የሚያጠናበት ነው። ሁለተኛው ጸሐፊ የሚጽፍበትና አጻፊ የሚያጽፍበት ነው። ሶስተኛው በኢንተርኔት ወይም በኦንላይን ኮርሶች የሚሸጡበትና ኮርሶች የሚገዙበት ነው። እነዚህ ትላልቅ ሶስት ሴክሽኖች አሉት ማለት ነው። ያ የመጀመሪያው ሴክሽን ወይም ቱቶሪያል ማስጠኝና አጥኚ የምለው ምንድነው የሚያደርግ? መጀመሪያ አስተማሪው ይመዘገባል። በዚያ ሀገር ውስጥ ያሉት ተማሪዎች ያንን አስተማሪ ፈልገው ከዚሁ አፕ ላይ ያገኙታል። አስተማሪውን ይቀጥራሉ። በሰዓት ነው የሚቀጥሩት፣ በሀገሩ ከረንሲ በሀገሩ የገንዘብ አጠቃቀም ያስከፍላቸዋል። አስተማሪው ተማሪው አስተማሪውን ከቀጠረው በኋላ በዛ በእስኬጁሉ በሰዓቷ ተገናኝተው ካስፈለገ በኢንተርኔት ኦንላይን አይን ለአይን ተያይተው ይማራሉ። አለበለዚያ ደግሞ በአካል በሀምሳ ማይል በሰማንያ ማይል አካባቢ ሬድየስ ርቀት ተማሪውና አስተማሪው ይገናኙና ተገናኝተው በአካልም ማስተማር ይችላል ማለት ነው ያ የተማረው ትምህርት ሴፍ ሆኖ እዛው አፕሊኬሽኑ ውስጥ ይቀመጥለታል ለተማሪው። ተማሪው ኖት ሊያጻይድ አይጨነቅለትም። በፈለገው ጊዜ ያንን አፕሊኬሽን ከፍቶ ሪቫይዝ አድርጎ ከልሶ ለፈተናው ለፈለገው ጉዳይ መዘጋጀት ይችላል ያ ተማሪ። ይሄ ቱቶሪያል ሰርቪስ የምባል ነው። ሌሎች ነገሮች ውስጡ አሉት። ያው ለማሳጠር ያህል ነው። የጽሁፍ የምለው ደግሞ በሀገራችን ሁኔታ ራኮል ጸሐፊ በፍርድ ቤት የሚጽፉት ሊሆኑ ይችላሉ። የቢዝነስ ጸሐፊዎች ሊሆኑ ይችላሉ። ማንኛውም አይነት ፕሮጀክት ጸሐፊዎች ራሳቸውን እዚህ ላይ መዘግቡትና ከዚያም በኋላ አጻፊው ሰው ደግሞ እዛው በኦንላይን ምንም ከአጻፊው ጋር ሳይገናኝ በኦንላይን ፈልጎ ያንን ፀሐፊ ይቀጥሯል ከኢትዮጵያ አሜሪካ መቅጠር ይችላል። ከአሜሪካ የኢትዮጵያን ጸሐፊ መቅጠር ይችላል። ብሩ ባለበት ቦታ ይሄድለታል፣ በባንኩ ማለት ነው። ሶስተኛው ሴክሽን ኮርስ ቪዲዮ የምለው ደግሞ ምንድን ነው? አንድ መምህር ወይም አንድ አዋቂ ሰው መምህርም ላይሆን ይችላል፣ ታለንቱን እውቀቱን በቪዲዮ ቀርጾ አዘጋጅቶ ያንን ቪዲዮ የሚፈልግ ሰው በኦንላይን ይገዛል። በፈለገ ጊዜ እዛቸው ላይ ተቀምጦለት እየመላለሰ ሊያጠና ልማርና ራሱን በአይምሮ ሊቀይር ይችላል ሰርቲፋይድ ሊሆን ይችላል የመሳሰሉ አመሰግናለሁ። ሰይፉ ይህንን ዘርፈ ብዙ አገልግሎት ለመጀመር ያነሳሳ ምክንያቱ ምንድን ነው? ያነሳሳኝ እኔ አሜሪካ የመጣው በሁለት ሺ አስራ አንድ ነው። ልክ መጥቼ ወደ ትምህርት ነው የገባሁኝ። አሶሺየት ዲግሪ፣ ባችለር ዲግሪ፣ ማስተርስ ዲግሪን ማስተርስ ዲግሪን በሁለት ሺ አስራ ዘጠኝ አምና ነው የጨረስኩኝ ማስተርስ ዲግሪን እየሰራ ሆኖ ይሄንን ፕሮጀክት የጀመርኩኝ በጥር ሁለት ሺ አስራ ዘጠኝ በዚህ ሀገር አቆጣጠር፣ ስራ እየፈለግኩ ነበር። ስራ ሲፈልግ ጣጣ ያበዛሉ ካምፓኒዎች። እኔ ለምንድን ነው እነሱን የምለማመጠው? ለምንድን ነው እራሴ ፈጥሬ በራሴ ካምፓኒ የማልሰራ፣ እንዲሁም ለሌላም ስራ የማልፈጥረው ብዬ ማስተርቴን እየሰራው ይሄንን ፕሮጀክት ጀመርኩ። ሌላም ፕሮጀክት አለኝ በቅርብ ጊዜ የሚያልቅ ከወር ከሁለት ወር በኋላ የሚያልቅ ከዚሁ ጋር የተያያዘ ሰፋ ያለ ሌላ ፕሮጀክትም አለኝ። ይሄን ራሴ ፈጥሬ ራሴ በራሴ ካምፓኒ መስራትም ሌላውንም ማሰራት አለብኝ ብዬ በዛ ቁጭት ነው የተነሳው። ድሮም ሌላ ቪዥንም ነበረኝ፣ ከሀገር ቤትም ስነሳ እንግዲህ ከዚያ ጋር ተያይዞ ነው ወደዚህ የገባሁን። እንግዲህ ሰይፉ፣ አንተ ነዋሪነትህ በኒውዮርክ ከተማ ነው። ይሄ አገልግሎት የትኞቹን የህብረተሰብ ክፍሎች እንዲያገለግል ነው የተዘጋጀው? በሀገር ውስጥ ያሉትን ወይንስ በውጭ ሀገር ያሉትን ትምህርት ፈላጊዎች ስለማገልግል የተሰራው? በተለይ ለኢትዮጵያውያን በጣም አስቤበታለሁ። ኢትዮጵያ ይሄ ክሬዲት ካርድ ሲስተም ምናምን የመሳሰሉት ክፍያ የለም። ስለዚህ ማንዋል ፔይመንት ሲስተም ብዬ አዘጋጅቻለሁ። አንድ ተማሪ በአሜሪካ እና በሌሎች ባደጉት ሀገራት በክሬዲት ካርድ በኦንላይን ከፍለው ሳንጨናነቅበት ራሱ ሲስተሙ አስከፍሏቸው ከዚያም በኋላ ለአስተማሪው ተሰጥቶ ለእኔ ካምፓኒ ኮሚሽን ይቁርጥና ወደ አስተማሪው ይልክለታል። የራይተርም የጸሐፊውም እንደዛው ነው። ኢትዮጵያ ግን ይሄ ሲስተም ስለሌለ ማኑዋል ፔይመንት ሲስተም ብዬ ነው ያዘጋጀው። ለኢትዮጵያና ለመሳሰሉት ለድሀ ሀገራት ለእነሱ መዘጋጀት አለበት ብዬ ምንድን ነው የምደረግ ያ ሲስተም የማኑዋል ፔይመንት። እንግዲህ እንዴት እንደምገልጸው አላውቅም። በውረብኛ ማኑዋል ፔይመንቱን የእጅ በእጅ ክፍያ እንበለው። እንደዛ ብለን ጥሩ ነው፣ ጥሩ ነው። ስለዚህ ምንድን ነው የሚደረገው? ወይ ካሽ ሊሆን ይችላል፣ ወይ ቼክ ሊሆን ይችላል፣ ወይ ዝም ብሎ መኒ ትራንስፈር የገንዘብ ዝውውር ሊሆን ይችላል። በዚያ መንገድ አንድ ተማሪ በኢትዮጵያ በአቅሙ ገንዘቧን ይከፍልና ያችን ስቴሽን ያችን የቱቶሪያል ስቴሽኗን አስተማሪውን ይቀጥራል። በማንዋል በራሱ ወይ ኦፊስ ወይ መስሪያ ቤት ሂዶ ይከፍላል። የእኛ መስሪያ ቤት እኛ ካቋቋምን በኋላ ማለት ነው ወይ ደግሞ በሌላ ሲስተም ይከፍልና ምንድን ነው የምናደረገው ያ ክሬዲት ካርድ ከሆነ አውቶማቲካሊ ሲስተሙ ራሱ አፕሩቭ ያደረጓል አስተማሪው እና ተማሪው እንዲገናኙ ያደረጋል። ማንዋል ከሆነ ግን የግድ ለእኛ ደውሎ ወይ ለእኛ ኢሜል አድርጎ የገንዘቡ ሪሲፕ በአፑ ቦታ አለው። አያይዞ ይልክና እኛ አፕሩቭ ስናደረጋቸው ነው መገናኘት የሚችሉ አስተማሪውና ተማሪው፣ አጭንቃጥኚውና አስጠኚው ማለት ነው። ስለዚህ ለሁሉም አለም ሀገራት ነው ለተማሪ ለሃይስኩልም፣ ለኤሌመንተሪም፣ ለባችለርም፣ ለኮሌጅም፣ ለማስተርስም፣ ለፒኤችዲ ምንም እንትን የለውም፣ ገደብ የለውም፣ የትምህርት ደረጃ ገደብ የለውም፣ የቦታ ገደብ የለውም፣ በአለም ደረጃ ነው። ሬጉለር ትምህርት ውጭም ትሬኒንጎች የመሳሰሉ እነዚህ እንደ ዌብ አፕ ዴቨሎፐር ዌብ ዴቨሎፐር ዴቨሎፕመንት የሚባሉ ትሬኒንጎች አንዳንዴ በክፍል የማይሰጡ ሊሆኑ ይችላሉ። ያንን ለመሳሰሉት ትምህርቶችም ይሰራል። ስለዚህ በጣም ሰፊ ነው፣ ትልቅ ፖቴንሻል ያለው እንትን ነው ማለት ነው። ይሄ አገልግሎት ከተጀመረ እድሜው አጭር ነው። በአመታት ውስጥ ልታሳካው የምትፈልገው ግብ ምንድን ነው ሰይፉ? በቅርቡ ትልቁ አላማዬ በቅርብ ጊዜ መምህራንን እየመዘገብኩ ካምፓኒ መመስረት ነው። ካምፓኒው ከተመሰረተ እንግዲህ ወደ ስራ ከገባ በጣም ሰፊ እና በዓለም ደረጃ ሺዎች አይደለም፣ በሚሊዮኖች ለሚቆጠሩ ሰዎች ስራም የምከፍትና ትልቅ እውቀት የምገበይ ነው ብዬ ነው ያለኝ እቅድ። ስለዚህ በቅርብ ካምፓኒ በመስረት ነው። ካምፓኒው ከተመሰረተ በኋላ በየተለያዩት ዓለም ሀገራ ሪፕሬዘንታቲቭ ማስቀመጥ ነው ለዚህ ካምፓኒ ተጠሪ የሚሆኑትን ሰራተኞች እንዲሁ በኦንላይንም ሊሆን ይችላል ወይም በአካልም ሊሆን ይችላል ያንን ማስቀመጥ ትልቅ ዓላማ ነው ይሄን ሁሉ ሳልም እንግዲህ ሀብታሙ አይደለም ገንዘብ ኑሮኝ አይደለም እንዲሁ በእውቀት የሰራሁት ነገር ነው ከፈጣሪ ጋ ማለት ነው እጅግ በጣም አመሰግናለሁ። ሰይፉ ኃይሌ ቶሎሳ ባይሴ፣ ቱተር የተሰኘ ተማሪዎችና አስጠኞችን የሚያገናኝ እንዲሁም ደግሞ የቪዲዮ ትምህርቶችን ለገበያ የሚያቀርብ አገልግሎት መስራች ነህ። ለነበረን አጭር ቆይታ በእጅጉ አመሰግናለሁ። በጣም አመሰግናለሁ ሀብታሙ። ቪኦኤንን በጣም ነው የማመሰግነው። ፈጣሪ ስጥልኝ እግዚአብሔር ስጥልኝ። በጣም አመሰግናለሁ። አድማጮች እሁድ ምሽት የንቃት ጋቢና ቪኦኤ መሰናደው እዚህ ላይ ተጠናቀቀ። በዝግጅቶቻችን ላይ ያላችሁን አስተያየት በፌስቡክ ቪኦኤ አምሃሪክ፣ በትዊተር እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም ኢሜል አድራሻችንን ተጠቅማችሁ ልጽፉልን ትችላላችሁ። ኤደን ገረመው ከአቀናባሪያችን ኤልያስ አስማራ ጋር በመሆን ሳስተናግዳችሁ አምሽቻለሁ። በነገ ምሽት በመደበኛው መሰናደው እስከምንገናኝ ድረስ ደህና እደሩ። I'm me, No you.